የዳቢና ጉዟችን ከአሜሪካ ድምፅ ይቀጥላል። ቀጣዩ ርዕሳችን ወደ አንድ የቴክኖሎጂ ባለሙያ ይወስደናል። በርካቶች ተሰማርተውባቸው ከነበሩ የስራ መስኮች በኮቪድ-19 ቫይረስ መስፋፋት ምክንያት ተፈናቅለዋል። እንዲህ ያለው ጊዜ የስራ መስክ ምርጫቸውን ዳግም ሊያጤኑት እንደሚገባ አመላካች ነው ሲል የዛሬ እንግዳችን ይሞግታሉ። በተለይ ደግሞ የቴክኖሎጂውን መንደር ቢቀላቀሉ በርካታ ወጣቶች ለተሻለ የስራ ዋስትናና ገቢ ሊበቁበት የሚችሉበት እድል የላቀ እንደሆነም ይመክራሉ። እንግዳችን ለ14 ዓመታት በዚህ በዩናይትድ ስቴትስ የመረጃ ቴክኖሎጂ ባለሙያ ሆነው የሰሩት የኢቫንጋዲ ቴክ ባለቤት አዱኛ በቀለ ናቸው። ሀብታሙ ስዩም ከአዱኛ በቀለ ጋር ያደረገው ቆይታ የሚጀምረው በሙያው ያገለገሉባቸውን የእውቀት ተቋማት ከሚዘረዝሩበት ነው። ሜሪላንድ ዩኒቨርሲቲን ዌብሳይት የማሪየት ፋውንዴሽንን ዌብሳይቶች፣ እንደዚህ አፕሊኬሽኖች፣ መጨረሻ ላይ ደግሞ የዲፓርትመንት ኦፍ ሆምላንድ ሴኪሪቲ የዲኤችኤስ ዳጋብን ዌብሳይት፣ የራሴን ኤጀንሲ ደግሞ ፎርም አደረኩና ኢቫንጋዲ ቴክ የሚል እንደዚህ ኮንሰልታንስ፣ ዌብ አፕሊኬሽን ቢልዲንግ፣ ሶፍትዌር ቢልዲንግ፣ ሞባይል አፕሊኬሽን ቢልዲንግ ዲጂታል ማርኬቲንግ ምን ምን የሚሰራ ኤጀንሲ ነው። እሱን አቋቋምኩና አሁን ያለሁትና ሙሉ ስራ እሱ ላይ ነው። አዱኛ እንደምታውቀው እንግዲህ በዚህ በዩናይትድ ስቴትስ ውስጥ የሚኖሩ በርካታ ሰዎች በኮቪድ አስራ ዘጠኝ ምክንያት ስራ አጥ ሁነዋል። ትውልደ ኢትዮጵያንም ከእነዚህ መካከል ይገኙበታል። ይህ ጊዜ ትውልደ ኢትዮጵያን ወደ ኢንፎርሜሽን ቴክኖሎጂ ዘርፎች ፊታቸውን ሊያዘሩ የሚገባበት ሰዓት ነው ብለህ እንደምታምን ይሰማኛል። ይህንን የምትልበት ምክንያቱ ምንድን ነው? ለዚህ ዋናው ምክንያት ምንድን ነው መሰለህ በስራ ማጣትን ያስከሰ የሚመለከተው ኮቪድ ብቻውን አይደለም። ኮቪድ የመጨረሻዋ የግመሉን ጀርባ የሰበረችው እንደምትላት አይነት ነገር ፑሽ ነች እንጂ ከዛ ከኮቪድ በፊት እራሱ እያየ ነው ነበረ ቴክኖሎጂ ፊልድ ላይ የሌላችሁ ሰዎች ስራቸው አውቶሜትድ እየሆነ ነው፣ ቴክኖሎጂ እየተቀየረ ነው፣ እና ወደ ቴክኖሎጂ ፊልድ መግባት አለባችሁ የሚለውን በጣም ለበርካታ አመታት ሲባል የነበረ ነገር ነበረ እና አዳዲሶቹ ስራዎች ያሉት ቴክኖሎጂ ፊልድ ላይ ነው፣ ፕሮግራሚንግ ላይ ነው፣ አርቲፊሻል ኢንቴሊጀንስ ላይ ነው፣ ዴታ ሳይንስ ላይ ነው፣ እንደዚህ አይነት ላይ ነው አዳዲሶቹ ስራዎች ያሉት። መሬት ላይ ያሉትና በእጃችሁ የምትሰሯቸው ስራዎች እነ መኪና መንዳት ወይም ሆቴል ውስጥ አስተናጋጅ መሆን አውቶሜት እየተደረጉ ሪፕለው ነገር ከኮቪድ በፊትም ነበር። ኮቪድ ሲመጣ ደግሞ ሁላችሁም ወደ የቤታችሁ ግቡ ሲባል ወደ የቤት ገብተ ስራ መስራት ካለብ የምትሰራው በኢንተርኔት ነው። ኢንተርኔት ላይ ያሉ ስራዎች ብቻ ቀሩ። ከበፊቱ ጀምሮ እየመጣ ያለ ነው። ወደፊትም አሁን የኮሮና ኬዝ ቀዝቅዞ ቢመለስም ይቀጥል ነገር ነው። እኛ ኮሚኒቲ፣ በእርግጥ ወደ ቴክኖሎጂ እንደ ሌሎቹ ሀገሮች፣ እንደ ኢንዲያኖች ወይም እንደ ኤዥያኖች፣ ኢቨን እንደ አሜሪካኖች ወደ ቴክኖሎጂ በፍጥነት አልዞረም። yaada mmoo enyaa komunitii tataaqii kan mi ዋናዎቹ ኮሚኒቲ ውስጥ እንዲሆን ያደረገው እሱ ነው። አለመዞራችን ነው ወደ ቴክኖሎጂ። ከአንዳንድ ትውልድ ኢትዮጵያውያን ጋር በነበረኝ የቀደመ ቆይታ ወደ ቴክኖሎጂ ቀመሱ ዘርፍ ላለመቀላቀላቸው ከሚያቀርቧቸው ምክንያቶች መካከል አንዳንዶቹን ሰምቻለሁ። የተጣበበ ሰዓታቸውን፣ አንዳንዶቹ ደግሞ ኢኮኖሚያዊ አቅማቸውን፣ ሌሎኞቹ ደግሞ የትምህርት ዝግጅታቸውን ምክንያት ያደርጋሉ። በአቅማቸው ዘርፉን ለመቀላቀል ማድረግ የሚችሏቸው ምን አይነት ነገሮች አሉ? ባድ ነው የሚለው እንደ ምክንያት ይቀርባል እንጂ ትክክለኛው ምክንያት ግን እሱ አይደለም። ከባድ አይደለም የምትለዋን ነገር ለማስረዳት ሁል ጊዜ የምንጠቀምባት ነገር ምንድን ነው መሰለህ? ከባድ ማለት አእምሮህ ሊረዳው የማይችለው ነገር ማለት ነው። ለምሳሌ ኳንተም ፊዚክስን ባወራልህ ከባድ ነው። ምንም ጎበዝ የሆነ ተማሪ ኮሌጅ ዲግሪ ያለውን ሰው እራሱ ስለ ኳንተም ፊዚክስ ባስረዳው ጊዜ ይወስድበታል እስኪረዳው ድረስ። ስድስተኛ ክፍል አምስተኛ ክፍል ብትሄድ ኳንተም ፊዚክስን አያስተምሯቸውም። ለምን? የስድስተኛ ክፍል አእምሮ ኳንተም ፊዚክስን ሊገባው አይችልም ብለው ስለሚያስቡ ስድስተኛ ክፍል እና አምስተኛ ክፍል ብትሄድ ግን የኮምፒውተር ሳይንስ ትምህርት ዌብ ዴቨሎፕመንት ጃቫስክሪፕት ኤች ቲ ኤም ኤል ሲ ኤስ ኤስ ያስተምሯቸዋል ለምን ከባድ ስላልሆነና በስድስተኛ ክፍል አእምሮ መረዳት የምትችለው ስለሆነ ከባድ ነው ለእኔ ልረዳው አልችልም የምትለዋ ምክንያት በተለይ ኮሌጅ ደረጃ ድረስ ተምሮ አስራ ሁለተኛ ክፍል ደረጃ ተምሮ ድረስ ተምሮ ያለው ምክንያት ምክንያታዊ ያልሆነ ነው ማለት ትችላለ። ኢኮኖሚካሊ ሬዲ አይደለሁም የቴክኖሎጂ ትምህርት ለመማር፣ ይሄኛውስ ምክንያት ሊሆን ይችላል። ይሄኛው ምክንያት ሊሆን አይችልም። ለምን ለምን ሃርቫርድ አትገባም? ለምን ኤምአይቲ አትገባም? ለምን የፈለክበት ትምህርት ቤት አትገባም? ዛሬ ላይ ስለ ኮምፒውተር ሳይንስ እነሱ የሚያስተምሩህን ትምህርት በነፃ ኢንተርኔት ላይ የማታገኘው የለም። ዩቲዩብ ላይ ያሉ ኮርሶቹ እነ ዩዴሚ ወይም ኮርሴራ የሚባሉ ዌብሳይቶች ደግሞ አሉ። እነሱ ደግሞ አስር ብር አስራ አምስት ብር እየከፈልክ ኮርሶቹን ማግኘት ትችላለን። አይ ኢኮኖሚካሊ ሬዲ አደለሁም የምትለው ነገር እሱም አደለም። ምክንያቱም ዋናው ምክንያት ብዙዎቹ ቴክኖሎጂ ፊልድ ከገቡ በኋላ እስከ ዛሬ ለምንድን ነው የቆያችሁት የሚለውን ስንጠይቅ ያገኘ ነው። ምንድን ነው የሆነ የውሸት የሆነ ፍርሃት አለ። ቴክኖሎጂ ፊልድ ይከብደኛል፣ አልችለውም፣ ለእኔ አደለም ምናምን የሚል ፍርሃት አለና ያቺ ፍርሃት ነች ዋናዋ ምክንያት እንጂ፣ ፈርቼ ነው የሚለውን ላለማለት ይከብዳል። ዝም ብሎ ምክንያት ቀረበ እንጂ ዋናው ምክንያት የብዙ ሰው ፍርሃት ነው። ከፍርሃት ውጭ እንግዲህ አንድ ደባበት ከተባለ ሌላው ደግሞ ጊዜ የሚፈልግ ነገር ትጋት የሚፈልግ ነገር ነው እና ያቺ ትጋት ደግሞ ማለት ወር ለአራት ወር፣ ለአምስት ወር፣ ለስድስት ወር በትጋት መስራት ያለብህ ነገር ነው፣ ልክ እንደ ቋንቋ እንደ መማር። ሌላው እንግዲህ በዚህ ሰዓት ኢትዮጵያ ውስጥ ሆነው የሚያዳምጡን በኢንፎርሜሽን ቴክኖሎጂ ዘርፍ የላቀ እውቀት ያላቸው ወጣቶችም አሉ። ዘመኑ ፈቅዶ በተለያዩ የዓለም ክፍሎች ያሉ ቀጣሪዎችና ተቀጣሪዎች እየተገናኙ አብረውም ስራ እየሰሩ ይገኛሉ። እነዚህ ኢትዮጵያውያን ወጣቶችስ ተመሳሳይ እድሎችን የሚያገኙበት ዘድ ያለው ወይ ካሉበት ቦታ ከዓለም አቀፍ ገበያ ጋር ተገናኝተው በተሰጧቸውና በእውቀታቸው ሊያገለግሉ የሚችሉበት አሰራር አለ። ይሄኛውም ትልቁ እንደውም ለኢትዮጵያ ብቻ ሳይሆን ለአፍሪካ ትልቁ ተስፋ ይሄ ነው። ካሉበት ሆነው ስራዎችን ማግኘት ይችላሉ ወይ የሚለው ተስፋ ትልቁ ተስፋ ነው። እንዴት ነው መስራት የምንችለው የሚችለው የሚለውን ደግሞ የሚሰሩ ሀገሮችን ብናይ ለምሳሌ ፊሊፒንስን ብናይ ኢንዲያን ብናይ ቻይናን ብናይ እንዴት ነው እነሱ የሚያደርጉት የሚለውን ብናይ ሙሉ ለሙሉ ኢትዮጵያ ውስጥ ሪፕሊኬት መደረግ የሚችል ሲስተም ነው። ምን ማለት ነው? ለምሳሌ የኮምፒውተር ሳይንስ አንድ ዌብሳይት ዴቨሎፐር ለመሆን ብትፈልግ ኢትዮጵያ፣ አሜሪካ ውስጥ ያለ ሰው ጠጣሪ ሰው ዌብሳይትን እንሰራለት ብቻ ነው እንጂ የሚፈልገው ኢንዲያ የሆነ ስራ፣ ከካምቦዲያ የሆነ ስራ፣ ከኢትዮጵያ የሆነ ስራ፣ ከናይጄሪያ የሆነ ስራ ሎኬሽን ምንም ማተራ ያደርግ። ይሄንን አድቫንቴጅ በመውሰድ ነው ኢንዲያኖች አሁን ትክክለኛ ዴታውን ቁጥሩን እንዳልሳሳት እንጂ ቱ ታውዝንድ ኤይት ላይ አስር ሚሊዮን ሰው ከኢንዲያ ሆኖ ነው የሰራው እንደዚህ አይነት ስራ። አስር ሚሊየን ሰው አማካይ ገቢያቸው ሀያ ስድስት ሺ ዶላርን እንግዲህ በኢትዮጵያ ብር ምታውና ወቅ ምን ያህል እንደሆነ ይኸው። በአመት ለኢንዲያ ከኢንዲያ ሆነው የሰሩት ሰዎች ያስገቡት ገቢ ወደ ሁለት መቶ ሀምሳ ቢሊየን ዶላር ነው። ቡና ለኢትዮጵያ ያስገባው ገቢ ሁለት ቢሊየን ዶላር ነው። እንግዲህ ከቡና ስንት እጥፍ ማለት ነው? መቶ እጥፍ ገቢ። ኢንዲያ ሆነው በቴክኖሎጂ ፊልድ የሚሰሩ ሰዎች ናቸው ለኢንዲያ ያስገቡ። አስር ሚሊዮን ሰው የሚደግፍ ኢንተርኔት ኮኔክሽን ኢትዮጵያ ውስጥ ላይኖረን ይችላል። አንድ ሺህም ሰው ቢሰራ፣ አምስት ሺህም ሰው ቢሰራ፣ አስር ሺህም ሰው ቢሰራ አቨሬጅ ኢንካም ሀያ አምስት ሺህ ዶላር ሆኖ ትልቅ የስራ መፍጠሪያ እድል ነው። ናይጄሪያ ይህንን አድቫንቴጅ እየወሰደች ነው። ከአፍሪካ ቱኒዚያ ይህንን አድቫንቴጅ እየወሰደች ነው። ሳውዝ አፍሪካ ይህንን አድቫንቴጅ እየወሰደች ነው። ከኢትዮጵያ ሆኖ መስራት ይቻላል በመንግስት ደረጃ እንኳን ባይሆን ጎበዝ ልጆች በራሳቸው ተሯሩጠው ኢንተርናሽናል የሆኑ ስራዎችን መፈላለግ ይችላሉ። እነዛ ደግሞ መፈላለጊያ ሳይቶች አሉ። ለምሳሌ ፋይቨር የሚባል ሳይት አለ። ኤፍ አይ ቪ ኢ አር ዳት ካም አፕወርክ የሚባል ሳይት አለ። አፕወርክ ዳት ካም አውስትራሊያ፣ ከአውሮፓ፣ ከአሜሪካ ያሉ ሰዎች ቀጣሪዎች እነሱን እየፈለጉ የሚቀጥሩበት ፕላትፎርም ነው። አዱኛ በቀለ፣ የመረጃ ቴክኖሎጂ ባለሙያ፣ የኢቫንጋዲ ቴክ ድርጅት መስራች፣ ለአሁኑ በአድማጮቼ ስም እጅግ በጣም አመሰግናለሁ። እኔም አመሰግናለሁ።